You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ሊጎብኙ። ዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የመጣኔ ሀብት ፖሊሲ ተመራማሪ ሲሆኑ ዶክተር ገበያው አምበሉ በኒውዚላንድ ሊንከን ዩኒቨርሲቲ የቱሪዝምና ልማት መምህርና ተመራማሪ ናቸው። ሁለቱም በአውስትሬሊያ የኢትዮጵያውያን ተመራማሪዎች በይነመረብ የምርምር አባላት ናቸው። በቅርቡም ይኸው የጥናትና ምርምር ቡድን የኮቪድ-19 ወረርሽኝን ተጽዕኖዎችና መልካም እድሎች አስመልክተው ባካሄደው አንድ ሳይንሳዊ መድረክ ላይ በኮቪድ-19 ወረርሽኝ ወቅትና ድኅረ ኮቪድ-19 የምግብ ዋስትናን ዋነኛ ትኩረቱ አድርጎ የምርምር ግኝቶችንና ምክረ ሐሳቦችን አቅርቧል። የዛሬው የመናገሪያ ርዕሰ ጉዳያችን ትኩረትም የምግብ ዋስትና ነው። መነሻችንን ያደረግነው የምግብ ዋስትና ምንድን ነው? ኮቪድ-19 ባደጉትም ሆነ በታዳጊ አገራት የምግብ ዋስትና ላይ ምን የሚያሳድረው ተጽዕኖ አለ፣ የሚል ስጋት አላችሁ? የሚል ነው። ዶክተር ገበያው በቀዳሚነት ምላሻቸውን እንዲህ ሲሉ ገልጠዋል። ካሳውን አመሰግናለሁ። እንግዲህ ምግብ ዋስትና በእንግሊዝኛው ፉድ ሴኪሪቲ የምንለው በጣም የተለያዩ ትርጉሞች በተለያዩ ጊዜያት ተሰጥቶታል። አብዛኛውን ጊዜ በጣም በብዙ በሀገራት እና ምግብ ላይ በሚሰሩ ድርጅቶች በብዛት የሚገለገልበት ትርጉሙ ምግብ ዋስትና የሚረጋገጠው በግለሰብ፣ በቤተሰብ፣ በሀገር ብሎም በክፍለ ዓለም እና በዓለም ደረጃ ሁሉም ሰዎች ሁልጊዜ ለበቂና ለደና ወይም ደግሞ ለተስማሚ፣ ለአልሚ በአብዛኛው ጊዜ ለተመጣጠነ የምንለው የአመጋገብ ፍላጎታቸውን እና የምግብ ምርጫቸውን ለሚያሟላ ለንቁና ጤናማ ህይወት አስፈላጊያቸው ለሆነ ምግብ ቁሳዊ ና ኢኮኖሚያዊ ተደራሽነት ሲኖራቸው ነው ነው የሚለው ይህ እንግዲህ ወርልድ ፉድ ሳሚት እንደ አውሮፓውያን አቆጣጠር በአስራ ዘጠኝ ዘጠና ስድስት የሰጠው ትርጓሜ ነው እንግዲህ ይሄ ትርጉም አራት አካላትን ወይም ደግሞ በእንግሊዝኛው ዶሜንስን ይዞ ይገኛል የመጀመሪያው ቁሳዊ አቅርቦት ነው በእንግሊዝኛው አቫላብሊቲ የምንለው ማለት ነው። ስለዚህ የሚያሳየው በሀገር ደረጃ በቤተሰብ ደረጃ በግለሰብ ደረጃ ምግብ በምን አይነት መልኩ አቫላብል ይሆናል ወይም ደግሞ ቁሳዊ አቅርቦት ሆኖ ይገኛል ነው። በዋናነት በአምራችነት በግብርና ኢኮኖሚ ሊሆን ይችላል። ይህ ቁሳዊ አቅርቦት በሁለተኝነት በኢምፖርት ሊሆን ይችላል፣ ከሌሎች ቦታ በመግዛት እንደ ሀገር ደረጃ በሶስተኝነት እንደ ኢትዮጵያ ላሉ ኢኮኖሚያቸው ደቀቅ ላሉ ሀገራት ደግሞ በኤድም ወይም በእርዳታ መልኩ የሚገኝ ሊሆን ይችላል። ሁለተኛው በዚህ ትርጉም ላይ የምናገኘው ተደራሽነት የምንለው ወይም ደግሞ በእንግሊዝኛው አክሰስ የምንለው ነው። ይህም ሶስት ዋና ዋና ቁልፍ ጉዳዮችን በውስጡ ይዞ ይገኛል። ኢኮኖሚያዊ ተደራሽነት፣ አካባቢያዊ ተደራሽነት እና ማህበራዊ ተደራሽነት የሚሉ ሁኔታዎችን ይዞ ይገኛል። በቀጣይ ደግሞ አጠቃቀም ነው። እንዴት ምግብ እናዘጋጃለን? ለማዘጋጀት ምን አይነት ቴክኖሎጂዎችን እንጠቀማለን? አወሳሰዳችን ወይም ደግሞ አመጋገባችን በአጠቃላይ ምን አይነት ነው ነው። አራተኛውና ዋነኛው በብዛትም እንደ ኮሮና ቫይረስ አይነት ክስተቶች ሲከሰቱ በብዛት የሚታየው ነገር የምግብ ዋስትና መረጋጋት ነው። ምንለው በእንግሊዝኛ ስቴቢሊቲ የምንለው ማለት ነው። እንግዲህ ከላይ የጠቀሱት ሶስቱ ቁሳዊ አቅርቦት፣ ተደራሽነት፣ አጠቃቀም በአጭር ጊዜ፣ በመካከለኛ ጊዜ እና በረጅም ጊዜ ምን ያህል የተረጋጉና ምንም አይነት ውጫዊም የውስጣዊም ሁነቶች ሳይገድቡት ያለ ምንም ከፍና ዝቅ እያንዳንዱ ግለሰብ፣ እያንዳንዱ ቤተሰብ እና እያንዳንዱ ሀገር ብሎም ደግሞ በዓለም ደረጃ ምግብ ማግኘት ይችላል የሚለውን ይዞ ይገኛል ማለት ነው። እንግዲህ የኮቪድ አስራ ዘጠኝ ክስተት በእነዚህ በአራቱ አካላት ላይ ቀጥታም የሆነ ቀጥታም ያልሆነ የራሱ የሆነ ተጽዕኖ ይዞ መጥቷል ማለት ይቻላል። እንግዲህ ባደጉትም ባላደጉትም ሀገራት በሰፊው የታየ ነገር ነው። ይሄ እንግዲህ የሚነሳው የመጀመሪያው ምግብ ዋስትና ግብርና ተኮር ብቻ በሆኑ ውጤቶች ሊረጋገጥ እንደማይችል ጥናቶች ያሳያሉ። የኮቪድ አስራ ዘጠኝ ደግሞ አጠቃላይ ተጽዕኖ ሁሉም ሴክተሮች ላይ መሆኑ የምግብ ዋስትናን እንዳንድ ተጎጂ ሁኔታ ስናየው በብዙ ተጽዕኖ ሊደርስበት የሚችል መሆኑን ማየት ይቻላል ማለት ነው። ለምሳሌ ግብርናን ስንወስድ ኮቪድ አስራ ዘጠኝን ተከትሎ የአየር መንገዶች መዘጋት፣ የኢምፖርት ኤክስፖርት አክቲቪቲ በአጠቃላይ መስተጓጎል፣ የመሳሰሉት አጠቃላዩን ከግብርና ጋር ተያያዥነት ያላቸው የግብዓት፣ የምርጥ ዘር የመሳሰሉትን ፍሰት በአንድም በሌላ መልኩ የራሱ የሆነ ተጽዕኖ ይኖረዋል። በቀጥታም ደግሞ በሀገር ውስጥ ደግሞ በአርሶ አደሩ በግብርና ኤክስቴንሽን ሰራተኛው በየሴክተር መስሪያ ቤቶች ግብርና እና ግብርና ተያያዥ ያሉ መስሪያ ቤቶች የሚሰራውን ስራ አዲስ ራሱን የቻለ ሾክ ወይም ደግሞ ያልተጠበቀ ክስተት በመሆን በተለያየ መልኩ ተጽዕኖ አሳድሮበታል ማለት ይቻላል። ስለዚህ እንደ አጠቃላይ ለመግቢያ መናገር የሚቻለው የኮቪድ አስራ ዘጠኝ ክስተት ምግብ ዋስትና ላይ የሚኖረው ተጽዕኖ በአራቱም የምግብ ዋስትና መመልከቻ መነጽሮች ከፍተኛ የሆነ ተጽዕኖ እንዳለው ነው ማለት ነው፣ ካሳ። ዶክተር ዮና በጥናታችሁ ላይ እንዳቀረባችሁት አዱም ከምግብ ዋስትና ባሻገር የምግብ ዋስትና እጦትንም እንደዚሁ ወይም ፉድ ኢንሴኪሪቲ እንደዚሁ በኢትዮጵያ በሚል ያንንም አቅርባችኋል። ይህ የምግብ ዋስትና እጦትስ በተለይ ከኮቪድ-19 ጋር ተያይዞ ምን አይነት አሉታዊ ተጽዕኖዎች አሳድሯል እስካሁን ወይም ለወደፊቱ ያሳድራል የሚል ግምት አለ በእናንተ በኩል? ተረጓሚውስ ምንድን ነው እንደምን ይገለጣል? ገበያው እንደገለጸው የምግብ አቅርቦት አይደለም። እንደ ኢትዮጵያ ባሉ ሀገራት ብዙ ጊዜ በምግብ እጥረት ችግር የሚታወቁ ሀገራት እና ደሃ ሀገራት ይቅሩ እና ሀብታም ሀገራትም በጣም በዚህ ከኮሮና ቫይረስ ወረርሽኝ ጋር ተያይዞ ከፍተኛ የሆነ የኢኮኖሚ ቀውስ ውስጥና የምግብ ጥረት ውስጥ የገቡበት ሁኔታ አለ። በተለይ ወደ አሜሪካና አውሮፓ፣ እዚህም እኛ የምንኖሩበት አውስትራሊያ ውስጥ በተወሰነ መልኩ በተለይ በአቅርቦት በኩል ኮሮና ቫይረስ ሪስትሪክሽን ጋር ተያይዘው ያሉት የጉዞ ውስንነቶች ምግብ በአግባቡ እንዳይደርስ አድርጎታል እና ወደ ኢትዮጵያ ስንሄድ በየዓመቱ በሚሊዮኖች የሚቆጠሩ በአማካኝ አስር ሚሊየን፣ ባለፉት ሀያ ዓመታት በአማካኝ ከስምንት እስከ አስር ሚሊየን የሚሆን ህዝብ በየዓመቱ የምግብ እርዳታ ጠባቂ ነው። ኢትዮጵያ ውስጥ ግን በአብዛኛው ኢትዮጵያ ውስጥ ካሁን በፊት የነበረው የምግብ እጥረት የሚከሰተው አንድም መሰረታዊ በሆነ መልኩ በድህነት ነው። ሌላው ከድርቅ ጋር የተያያዘ ነው። ከማህበራዊ መፈናቀል ጋር፣ ከግጭቶች ጋር የተያያዘ ሌላው ተጠቃሽ ችግር ነው እና ከአንበጣ ወረርሽኝ ወይም ደግሞ ከተምች ጋር የተያያዙ ብዙ ጊዜ በዚህ ነው የሚታወቀው የኢትዮጵያ የምግብ እጥረት ችግር ኮሮና ገበያው እንደገለጸው ምርታማነት ላይ ብቻ ሳይሆን ማምረት ላይ ብቻም ሳይሆን አቅርቦትም ሴቪን የመግዛት አቅምንም በዘርፈ ብዙ የሆነ ተጽዕኖ እና ጫና ነው እያደረሰ ያለው። ስለዚህ ከአሁን በፊት በነበረው ለምሳሌ የኢትዮጵያ የምግብ እጥረት ታሪክ ውስጥ በአብዛኛው ተጠቂ የአገሪቱ የገጠራማ ክፍል ነው። ምክንያቱም እንዳልነው ተምች ወይም ደግሞ መፈናቀሉም ድርቁም ሁሉም ያለው በገጠር አካባቢ ስለሆነ እና ከተማው ደግሞ ከገበያ ገዝቶ የሚጠቀም ስለሆነ የገቢ ምንጩ እስካልደረቀ ድረስ ለምግብ ተጠቂ አልነበረም። ኮሮና በአጭር ጊዜም ቢሆን ያንን ፌስ ኦፍ ፉድ ሴኪሪቲ ቀይሮታል በተወሰነ መልኩ። አሁን በቀጥታ ተጠቂ የሆነው በአጭር ጊዜ ውስጥ ከተማ አካባቢ ያለው ማህበረሰብ ነው። ምክንያቱም ፋብሪካዎቹ ከመዘጋታቸው በከፊልም ቢሆን አንዳንዱ ሙሉ በሙሉ ጋር ተያይዞ ወይም ደግሞ ከገጠር ወደ ከተማ ያለው የሰዎች መዘዋወር የዕቃዎች መዘዋወር መገደብ ጋር ተያይዞ በቂ ምግብ ወደ ከተማ አይመጣም። የከተማው ህዝብም ደግሞ የገቢ ምንጩ በመንጠፉ የመግዛት አቅምም የለውም። ስለዚህ አንደኛውና ዋናው ከተማ ተኮር ሆኗል ማለት ነው ችግሩ ኮርስ ገጠር ውስጥ ደግሞ በልቅ ሁሉም አርሶ አይደለም ወይም ደግሞ ከብት አርብቶ አይደለም የሚተዳደረው ጉልበታቸውን ሸጠው የሚተዳደሩ የማህበረሰብ ክፍሎች አሉ። ስለዚህ እነሱም በተለያየ መልኩ ከሚደረጉ መዘዋወር እና ወጥቶ ደልብ ከመስራት ጋር ያሉ ቅባዎች ጋር ተያይዞ እንደዚ አይነት ማህበረሰቦችም ተጠቂ የሚሆኑበት ሁኔታ አለ ማለት ነው ኢትዮጵያ ውስጥ ስለዚህ በአጭር ጊዜ ውስጥ እንደ አጭር ጊዜ አሁን ያለው ጫና ከተማ አካባቢና ገጠር አካባቢ ደግሞ እህል እየገዙ የሚጠቀሙ የማህበረሰብ ክፍሎች ሲሆን ነገር ግን በረጅም ጊዜ እንደተባለው ውጭ ሀገር የምናገኘው እርዳታ በከፍተኛ ሁኔታ እየቀነሰ ነው ምክንያቱም ውጭ ሀገር የኢኮኖሚ ቀውስ አለ ካሁን በፊት የምግብ እርዳታ የገንዘብ እርዳታ የሚያደርጉልን አገራት በኮሮና ቫይረስ በቀጥታ ተጠቂ በመሆናቸው የሚሰጡት ድጋፍ ቀንሷል ለመንግስት አፒል ካደረገው ወደ ሁለት መቶ ሚሊየን የሚጠጋ ዶላር የሚያወጣ የምግብ እርዳታ ማግኘት የተቻለው እስካሁን ወደ አምሳ ሚሊዮን ብቻ ነው። ስለዚህ የምግብ እርዳታ ወይም የገንዘብ እርዳታ የምናገኝበት ሁኔታ በጣም ይቀንሳል። እሱ ብቻ አይደለም። አገር ውስጥ ካለ ኢኮኖሚ መቀዛቀዝ ጋር ተያይዞ የውጭ ምንዛሬ እጥረት አለ። ስለዚህ ወደፊት ማዳበሪያም በአግባቡ ማስገባት የማንችልበት ሁኔታ ይፈጠራል። ይብን ማዳበሪያውን ከገባ በኋላ ሀገር ውስጥ በተለያዩ ምክንያቶች ባሉት የመዘዋወር ችግሮች እሱም በቀላሉ ወደ ገበሬው ላይ ደርሱ ይችላል። አሁን እንግዲህ የዘር ወቅት ነው። ስለዚህ በአግባቡ የእርሻ ግብዓቶች ላይ ደርሱ ይችላሉ። በገጠር አካባቢ ገበሬዎቹ ብዙ ጊዜ በደቦ ወይም ወንፈል ተሰባስበው የሚያርሱበት ሁኔታ የተለመደ ነው በኢትዮጵያ ኮንቴክስት። ነገር ግን ከወረርሽኙ ጋር ተያይዞ አንድ ላይ ተሰባስቦ ማረስ ላይቻል ይችላል አይዘር በጤና ባለሙያዎች መመሪያ መሰረት በሚደረጉ የመንግስት ጣልቃ ገብ አስተዳደራዊ ጣልቃ ገብነቶች ወይም ደግሞ ማህበረሰቡ ራሱ ፍርሃት ውስጥ ስለሚሆን ተሰባስቦ ማረስ የሚባል ነገር ላይሆን ይችላል። እንግዲህ ይሀ ደግሞ ምርታማነትን ሊቀንስ ይችላል ማለት ነው እና ምናልባትም በዚህ ዓመት ብቻ ሳይሆን የኮሮና ቫይረስ የምግብ እጥረት ችግር ወደሚቀጥለው አመት ምናልባትም ከዛም በኋላ ለሚመጣው አመት ዘላቂ ሊሆን ይችላል ማለት ነው። ሰር ገበያው እርሶ ተጠባቢነቱ አንዱ በቱሪዝምና ልማት ዘርፍ ነው እና ኢትዮጵያ ውስጥ አሁን ካለው የዚህ የኮሮና ቫይረስ ወረርሽኝ መስፋፋት ጋር ተያይዞ አንዱ ሰለባ የሆነው የኢትዮጵያ አየር መንገድ ነው። ኢትዮጵያ ቱሪዝም ያን ያክልም ተጠቃሚም ባትሆን በሀብቷ የሚያሳድረው ተጽዕኖ ምን ያህል ነው? በተለይ በቱሪዝምና ልማቱ ዘርፍ ያንን ስለ መከላከል ምን ማድረግ ይገባል ይላሉ? ከሳሁን እንግዲህ እንደሚታወቀው የኢትዮጵያ ቱሪዝም ሴክተር በታሪኩ ከብዙ የተለያዩ አይነት ተጽዕኖዎች ነጻ ሆኖ የሚያውቅ ሴክተርም አይደለም። በሌላ መልኩ መንግስትም ደግሞ ብዙ ያን ያህል ትኩረት ሰጥቶ ብዙ ስራዎችን የሰራበት የልማት ዘርፍ አይደለም። ኮቪድ አስራ ዘጠኝ በአጠቃላይ ለቱሪዝም እና ሆስፒታሊቲ ሴክተር ትልቅ ክስተት ነው። በዓለም አቀፍ ደረጃ የቱሪስቶች እንቅስቃሴ፣ የአየር መንገዶች፣ የሆቴሎች፣ የተለያዩ ቱር ኦፕሬተሮች እና ትራቭል ኤጀንሲዎች የቢዝነስ ሁኔታ መቶ በመቶ በማለት በሚቻል መልኩ ዜሮ የገባበት ወቅት ስለነበረ የኢትዮጵያም እንግዲህ በዋናነት ቱሪዝሟ በውጭ ላይ የተመሰረተ መሆኑ ቀጥታ ተጽዕኖ ኑሮት የቱሪዝም እንቅስቃሴው በተለይ የዓለም አቀፍ ቱሪዝም ወይም ደግሞ ኢንተርናሽናል ቱሪዝም የምንለው ላለፉት አራት አምስት ስድስት ወራት በአጠቃላይ ዜሮ የሆነበት ወቅት ነው ማለት ይቻላል። እንግዲህ ማለት አንተም እንደጠቀስከው አየር መንገድ፣ ሆቴሎች፣ ትራቭል ኤጀንሲዎች፣ ትሮ ኦፕሬተሮች፣ በየአካባቢ ያሉ አስጎብኚዎች በየሆቴሎች እና በሌሎች ቱሪዝም አገልግሎት ሰጪ ተቋማት ውስጥ ያሉ ሰራተኞች፣ በየመዳረሻው አካባቢ ያሉ ማህበረሰባት በተለይ በጅምሩም ሁኔታ ያለው ይሄ ማህበረሰብ ቱሪዝም ብለን በፓርኮች እና በተለያዩ መዳረሻ አካባቢዎች የተሰሩ እና ሕብረተሰቡን ተጠቃሚ ያደርጋሉ ተብለው ቱሪዝም ንግድ ላይ የነበሩ በሙሉ ምንም አይነት ገቢ የሌላቸው በመሆኑ በቀጥታ ቢዝነሱንም ቢዝነሱ ላይም ደግሞ ገኝነት ወይም ደግሞ የኑሮ መሰረታቸውን ያደረጉ ሰዎችን ሁሉ መቶ በመቶ የጎዳበት ወቅት ነው፣ ይሄ የኮሮና አስራ ዘጠኝ ክስተት። ክስተቱን በጣም በልዩ ሁኔታ ቱሪዝም ላይ ልዩ የሚያደርገው አንደኛ ኢትዮጵያ ሲጀመር በውጭ ላይ መሰረት አድርጋ በዋናነት ከዩናይትድ ስቴትስ ኦፍ አሜሪካ ከዩኬ፣ ከስፔን፣ ከፈረንሳይ፣ ከጣሊያን እና ከመሳሰሉ ሀገራት በሚመጡ ቱሪስቶች ላይ የተመሰረተ የቱሪዝም ስርዓት ገንብታ የቆየች መሆኗ ብሎም ደግሞ በሀገር ውስጥ ቱሪዝም እንቅስቃሴ ብዙም ያን ያህል ትኩረት ያልተሰጠውና ብዙም ለቱሪዝም ሴክተሩ ላይ ይህን ያህል ነው ተብሎ ሊወሰድ የሚችል ሴክተር ያለመሆኑ እንደዚህ አይነት ዓለም አቀፍ እንቅስቃሴን የሚያግዱ ክስተቶች ሲከሰቱ ቱሪዝም ቢዝነሱ ያለምንም አማራጭ አሁን የሚቀርበት ሁኔታ ነው እንግዲህ የተፈጠረ። ይሁን እንጂ አሁን ኮቪድ አስራ ዘጠኝ በኢትዮጵያ ኮንቴክስት እንግዲህ ምንድን ነው የሚባለው በእንግሊዘኛው ብለሲንግ ኢን ዲስጋይስ ወይም ደግሞ በአማርኛ ዩጋ ብሎ ይማር እንደሚባለው አይነት ለቱሪዝም ሴክተሩ መሆን ሊችል ይችላል የሚል እይታ አለኝ ነ ምክንያቱም ቱሪዝም ሴክተሩ ከዚህ ቀደም ብዙም ያን ያህል ቦታ ስላልተሰጠው ብዙም ያላደገ በመሆኑ ይሄ ምናልባት መንግስት አሁን ትኩረት መስጠት ካስፈለገው ከኮቪድ አስራ ዘጠኝ ሀገራት ነፃ እየወጡ ሲመጡ እንደ ኢትዮጵያ ብዙ የመስህብ ሀብቶች እና የቱሪዝም አቅም ያላቸው ሀገሮች ከኮቪድ አስራ ዘጠኝ በኋላ ለሚኖረው የኢኮኖሚ እንቅስቃሴ መጠቀም የሚችሉ ከሆነ አሁን መሰረታዊ ስራዎችን በሁሉም የመዳረሻ አካባቢዎች መስራት የሚያስችል ሁኔታ ወይም ደግሞ መስራት የነበረባቸውን ሁኔታ ያሳየ ክስተት ስለሆነ ያ አንዱ ኮቪድ አስራ ዘጠኝን እና የኢትዮጵያን ቱሪዝም ስናይ የሚኖር እይታ ይሆናል ማለት ነው። ሌላው ቱሪዝምንም ሆነ ሌሎች ሴክተሮቹ ጋር ሊሰራ የሚችል እንደ ኮቪድ አስራ ዘጠኝ አይነት ክስተቶች ቀጥታ ምንድን ነው የምንላቸው ሾክ ነው የምንላቸው እንግዲህ በኢኮኖሚክስ ወይም ደግሞ በዲቨሎፕመንት ስተዲስ ውይይቶች ላይ እነዚህን አይነት ክስተቶች የማይጠበቁ አይደሉም። መቼ እንደሚከሰቱ ብቻ ነው እርግጠኛ መሆን ማንችለው። ስለዚህ እንደዚህ አይነት አደጋዎች ሲከሰቱ ምን አይነት የአደጋ መከላከልና የዝግጁነት ሁኔታዎች አሉን? እንደ ቱሪዝም ደግሞ በቀላሉ እንደዚህ ፍራጃይል ወይም ደግሞ ሊሰበር ወይም ደግሞ ውስጡ ያሉ ቢዝነሶች እንደዚህ በቀላሉ ሊጎዱ የሚችሉበት ክስተቶች ሲኖሩ እንደ መንግስት፣ እንደ ንግድ ተቋማት፣ እንደ ማህበረሰብ ምን አይነት ዝግጁነት መሰራት አለበት የሚለውን ትልቅ ትምህርት ሰጥቶ ሊያልፍ የሚችል ክስተት ነው ማለት ይቻላል። ምክንያቱም ኢትዮጵያ እንግዲህ እንደሚታወቀው በአብዛኛው ጊዜ በፉድ ሴኩሪቲም በቱሪዝምም በመሳሰሉት ያሉት ችግሮች ትልቁ ምንጫቸው ከዚህ ቀደም የነበረ ከፖለቲካ ከጦርነት፣ እነዚህ ጋር የተያያዘ ወይም ደግሞ በአጠቃላይ ስቴት ስፖንሰር የሆኑ ፕሮብለሞች ናቸው እና እነዚህ አይነት ክስተቶች ለወደፊቱም ሊኖሩ የሚችሉ ነገሮች ስለሆኑ ኮቪድ አስራ ዘጠኝን እንደ ተፈጥሮ ክስተት አይቶ ከዚህ ምን ትምህርት ተወስዶ ሌሎች ሰው ሰራሽም አሉታዊ የሆኑ ክስተቶች ሲያጋጥሙ ምን መሰራት አለበት የሚለውን ቆም ተብሎ ሊታይበት የሚችል ዘመን ወይም ደግሞ ሁኔታን አሳይቶ ሊያልፍ ስለሚችል ከዚያ መማር ያስፈልጋል የሚል እምነት አለኝ። አንደኛ አሁን ያለውን የቱሪዝም ሴክተር ገቨርናንሱን፣ የማስታወቂያና የማርኬቲንግ ስራ፣ የቱሪዝም ልማት ስትራቴጂ፣ ሪስክ አያያዝና አመራር ከገበያ ጋር ተያይዞም ያለው ቅድም የጠቀስኩትኝ ዋና ዋና ሀገሮች አሁን ተጎድተዋል፣ እነ ስፔን፣ እነ ፈረንሳይ፣ እነ ጣሊያን ለወደፊቱስ በምን አይነት መልኩ ነው በተለያየ ጂኦግራፊ ኤሪያ ላይ የስርጭት ያለው ዘላቂ የሆነ ገበያ መፍጠር የሚቻለው የሚለውን ማየት የሚያስችልበት ሆኖ ማየት ይቻላል። ሌላው እንደ ታዳጊ ሀገሮች በተለይ አፍሪካ ብዙ ኮቪድ አስራ ዘጠኝ ከልማት ጋር ተያይዞ ብዙ ኢምፓክትም ይዞ ይመጣል። በተመሳሳይም ደግሞ እያንዳንዱ ሀገሮች ኮቪድ አስራ ዘጠኝን በምን አይነት መልኩ ነው የሚቋቋሙት ወይም ደግሞ በምን አይነት መልኩ ማኔጅ ያደርጉታል የሚለው ሌላ ራሱን ችሎ እንደ ስም ወይም ደግሞ የሀገራትን በጥሩ ስኬት ለተወጡ ሀገራት ጥሩ የሆነ የገጽታ ግንባታ ይዞ ሊመጣ የሚችል ነገር ይሆናል ማለት ነው። ስለዚህ በጤና ዘርፉና በሌሎች አጋር አካላት ትብብር ኮቪድ አስራ ዘጠኝ አገሪቱ ላይ ያለበትን ሁኔታ በስነ ስርአት ማስተዳደር እና ከዚህ ችግር በቶሎ ማገገም ከተቻለ ኢትዮጵያም እንዳንድ ሞዴል በአፍሪካ ደረጃ ወይም ደግሞ በምስራቅ አፍሪካ ደረጃ ተጠቃሽ መሆን የምትችልበት አጋጣሚ ቢፈጠር ለቱሪዝም ሴክተሩ ራሱ እንዳንድ ማርኬቲንግ ወይም ደግሞ የገጽታ ግንባታ ሆኖ ሊያገለግል ይችላል እና ያንንም መሰረት ያደረገ ከጤናውና ከሌላው ማህበረሰብ ጋር ተያያዥነት ያለው በቁርኝት ሊሰራ የሚገባ ስራ ይኖራል ብሎ ማሰብ ይቻላል። ከሀገር ውስጥ ቱሪዝም አንጻርም ሊሰሩ የሚችሉ ስላሉ ከዛ ጋም በደንብ አጋጣሚውን ተጠቅሞ ማየት ይቻላል ማለት ይቻላል። ካሳሁን ዶክተር ዮናተን በምርምር ሂደት ውስጥ ችግሮችን ከመንቀስ ባሻገር መፍትሄ ማመላከት ና የፖሊሲ ምክረ ሀሳቦችንም መለገስ አንዱ ተልእኮ ነውና ፖሊሲ ቀራጮች ያኳያል፣ የእናንተ ምክረ ሀሳቦች ምን ይሆናሉ? ኢትዮጵያ ውስጥ የምግብ ዋስትናን ለማስከበር ና የምግብ ዋስትና እጥረትን ለመክላት ምን መደረግ አለበት? የሚል ምክረ ሀሳብ ነው ያለው በእናንተ ዘንድ? ሊወሰዱ የሚችሉ እርምጃዎች ዘርፈ ብዙ ሊሆኑ ይችላሉ፣ ምክንያቱም ችግሩም ዘርፈ ብዙ ከመሆኑ አንጻር። ነገር ግን ምናልባት የአጭር ጊዜና የረጅም ጊዜ እቅዶች የረጅም ጊዜ እቅዶች ብለን በሁለት ልንከፍላቸው እንችላለን። በአጭር ጊዜ እንግዲህ እንዳልኩት የትኛው አካባቢ ነው ተጠቂ የትኛው የማህበረሰብ ክፍል ነው ተጠቂ። ኢቭን ከማህበረሰብ ክፍል አለም በቤተሰብ ውስጥ ራሱ የተወሰኑ የቤተሰብ አባላት ከፍተኛ ተጠቂነት ተጋላጭነት ሊኖራቸው ይችላል እና እነዚህን ነገሮች በደንብ አጥርቶ ማየት ያስፈልጋል። ምክንያቱም አሁን እንዳልኩት ከአቅርቦት ጋር ነው የተያያዘ። በተለያችን ጊዜ ችግሩ ሊሆን የሚችለው በከተሞች አካባቢ እና ምግብ ገዝተው በሚጠቀሙ የማህበረሰብ ክፍሎች አካባቢ ስለሆነ ጥረቱ ይህንን ማቃለል የሚቻለው አንደኛ፣ ወጥ የሆነ የገበያ ቁጥጥር በማድረግ የዋጋ ጭማሪ እንዳይኖር ወይም ደግሞ ሆን ብለው ቃ የመያዝ ስቶክ ፓይል የማድረግ ወይም ደግሞ ተገበያ ሁነት ትርፍን ለማግኘት ሲሉ እጥረት የሚፈጥሩ ነጋዴዎች ላይ ቁጥጥር በማድረግ ከፍተኛ የሆነ የገበያ ቁጥጥር ማድረግ አስፈላጊ ነው። ተደራሽነትን ከማረጋገጥ አንጻር የመንግስት አቅም ውስንነት አለ። ኢትዮጵያ ድሀ ነች፣ መንግስት ድሃ ነው። ሰው እንደ ሀብታም ሀገሮች ለምሳሌ እኛ እንደምንኖርበት ሀገር ድሀ ገንዘብ እየሰጠ ምግብ እንዲገዙ ማድረግ ላይችል ይችላል ግን በጣም ተጠቂ የሆኑ አካባቢዎችን ማህበረሰቡን መሞላይዘ ማድረግ መንግስትም በተወሰነ መልኩ የገንዘብ ድጎማ በማድረግ ድሃው የማህበረሰብ ክፍል ምግብ እንዲያገኝ የማግኘት ከዛም በላይ ደግሞ በተለይ በከተሞች አካባቢ ስራ አጥነት እንዳይስፋፋ ኢኮኖሚው በተቻለ መጠን የሚያገግምበትን ሁኔታ አንዳንድ የተዘጉ የንግድ ድርጅቶች ወይም ፋብሪካዎች የሚከፈቱበትን ሁኔታ ቢያንስ እንኳን ሙሉ በሙሉም ባይሆን፣ በከፊል የሚከፈቱበትን ሁኔታ ማመቻቸት ተገቢ ነው ብዬ አስባለሁ። በእርግጥ አንዳንድ የሚወሰድ ኢኮኖሚያዊ እርምጃዎች ከጤና ጋር አብረው ላይሄዱ ይችላሉ፣ ጋቱን በመቅረፍ በኩል የጤና ችግሩን በመቅረፍ በኩል ተቀባይነት ላይኖራቸው ይችላል። ግን ዞሮ ዞሮ የምግብ እጥረቱም ለሌላ የጤና ችግር ሊያዳረግ ስለሚችል በጣም ጥንቃቄ በተሞላበት መንገድ ኢኮኖሚው እንዲያገግም ገበያዎች እንዲከፈቱ የማድረግ ስራ ሊሰራ ይገባል። በተቻለ መጠን ምናልባትም ከአንድ ቦታ ሌላ ቦታ ምግብ ማጓጓዝ ወይም የምግብ ግባቶችን ማጓጓዝም ችግር ካለ በየአካባቢው ተጨማሪ ገበያዎች እንዲከፈቱ ማድረግ፣ ሁለት ቀን በሳምንት አንድ ቀን ብቻ ገበያ ባለባቸው አካባቢዎች ሶስት አራት የገበያ ቀናት እንዲኖሩ ማድረግ። በእርግጥ አሁንም እንደምለው መሰባሰቡ ምናልባት ቫይረሱን በማዛመት በኩል የራሱ አሉታዊ ተጽዕኖ ሊኖረው ይችላል። ግን እዛ በኩል የጤና ባለሙያዎች የሚሰጡት ምክር ወይም መመሪያ ሊኖር ይችላል። ዞሮ ዞሮ ግን የገበያ ተደራሽነትን ማረጋገጥ ወሳኝ ነው ማለት ነው። ነገር ግን ከረጅም ጊዜ እቅድ አንጻር እዚህ ሀገርም ወደ ሶስት ወር ሸዳውን ነበረ፣ ኦልሞስት ኔሽን ዋይድ ሸዳውን። ግን የነበረው ችግር ሊቀረፍ የቻለው ሀብታም ስለሆነ መንግስት ህዝቡ ሀብታም ስለሆነ ሰዎች ቤት ቢውሉም እንኳን ደሞዛቸው ከአካውንታቸው ይገባላቸዋል። ሰዎች በአካል ወደ ገበያ መሄድ ሳያስፈልጋቸው ኦንላይን ደሊቨሪ ማዘዝ ይችላሉ። ሰው ይሄ ከኢኮኖሚ ብልጽግና ጋር ከኢኮኖሚ እድገት ጋር የተያያዘ አቅማቸው ነው ብዙ እንዳይጎዱ ያደረጋቸው ማለት ነው። ባደጉ ያሉ አገር ያሉ ማህበረሰቦች። ስለዚህ ከረጅም ጊዜ አንጻር ልማታችን ላይ ማረጋገጥ የግብርና ልማትን ማረጋገጥ ምሉ የሆነ የማክሮ ኢኮኖሚ ልማትን ማረጋገጥ ላይ ማተኮር ይኖርብናል። ምክንያቱም የጤና ባለሙያዎች እንደሚናገሩት ወደፊትም ከዚህ የከፉ የጤና እና የማህበረሰባዊ ቀውሶች ሊከሰሉ ይችላሉ። ሌላ ቫይረስ ሊመጣ ይችላል። ስለዚህ ያልተጠበቁ ነገሮች በሚመጡ ጊዜ መቋቋም የሚቻለው በተለይ እንደዚህ ዓለም አቀፋዊ ሲሆኑና ከውጭ ልናገኛቸው የምንችላቸው እርዳታዎች ወይም ደግሞ ከውጭ ሀገር ልናስገባው የምንችለው ጥሬ እቃ ምግብ ችግር ውስጥ በሚገባበት ጊዜ ሰልፍ ሪሊየንት እና ሬዚሊየንት መሆን አለብን። ያ የሚሆነው አሁንም ቢሆን የራሳችንን አቅም ከማጠናከር ጋር ነው። ከዚህ ጋር ተያይዞ ምናልባት ወደ አሁንም ወደ አጭር ጊዜ ልመለስና የዲያስፖራው ማህበረሰብ ሊያደርግ የሚችለው ኦፍኮርስ እውቀት ያለው እውቀቱን ኢንቨስት በማድረግ በመመራመር ምክር ሀሳብ መስጠት ሊችል ይችላል። ግን ትልቁ ችግር አሁን ኢትዮጵያ ውስጥ ያለው የሪሶርስ ችግር ስለሆነ ምናልባት መንግስት እንደ ኢመርጀንሲ ታስክ ፎርስ ልክ አገር ውስጥ የምሰማው ነገር አለ። ታስክ ፎርስ አለ፣ የቫይረሱ ስርጭት ለመግታት የተቋቋመ ታስክ ፎርስ። እንደዛ ሁሉ በተለይ በዲያስፖራው አካባቢ ኢምባሲዎቹም ሊሆኑ ይችላሉ፣ ወይም ሌላ ኢትዮጵያ ተኮር የማህበረሰብ ስብስቦች ዲያስፖራው ገንዘብ እንዲያዋጣ የተለያዩ ቁሳቁሶችን እንዲያዋጣ ምንም እንኳን ዲያስፖራው ራሱ በተለያየ የስራ አጥነትና የኢኮኖሚ ቀውስ በቀጥታ መነበበር ሊጠቀስ ቢችልም አገር ውስጥ ካለው የተሻለ ሕይወት ይኖራል ዲያስፖራው። እና ብዙ ዲያስፖራ አለ፣ በተለይ በሰሜን አሜሪካ፣ በአውሮፓ እዚህ የኛ አውስትራሊያ ውስጥ። ስለዚህ ኤምባሲዎች እና ኢትዮጵያ ኮሚኒቲ ማህበረሰብ አካላት ከአገር ውስጥ ከመንግስት ጋርም ሆነ ከሌላ እንጆ ጋር ሆነው ታስክ ፎርስ ቢያቋቁሙ የምግብ እጥረትን ለመግታት የሚያስችል ፉድ ባንክ እንዲቋቋም ወይም ደግሞ ገንዘብ እንዲሰበሰብ እና በቂ የሆነ ምርት ከውጭ ሀገርም እንዲገባ ወይም ደግሞ ሀገር ውስጥም ካለ ከአንድ ቦታ ወደ ሌላ ቦታ በቀላሉ እንዲቀሳቀስ ማድረግ እንዲቻል በዛ በኩልም እንዲያስፖረው ሞቢላይዝ ማድረግ አስፈላጊ ይሆናል ብዬ አስባለሁ። ካሳሁን ዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት ፖሊሲ ተመራማሪ፣ ዶክተር ገበያው አንብሉ በኒውዚላንድ ሊንከን ዩኒቨርሲቲ በቱሪዝምና ልማት መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን።